ወደ ቀጣዩ ዘገባችን ስናልፍ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ንድፍ ተግባራዊ ይደረጋል መባሉን ተከትሎ ከአንድ ዓመት ከስድስት ወር በኋላ በህዳር ወር አጋማሽ እንደገና ያገረሸው ተቃውሞ ዛሬም ቀጥሎ መዋሉን በመሰላ ከተማ አባድር በተባለ ቦታ የአንድ ተማሪ አስከሬን ወድቆ መገኘቱን እንዲሁም አንድ የሐሮማያ ዩኒቨርሲቲ ተማሪ ከፎቅ ላይ ወድቆ ህይወቱ ማለፉን የኦሮምኛ ዝግጅት ባልደረቦቻችን ዘግበዋል። ዝርዝሩን ጽዮን ግርማ ይዛ ቀርባለች። በምዕራብ ሀረርጌ መሰላ ከተማ ስለነበረው ሁኔታ የአይን እማኝ መሆናቸውን የገለጹልን ስማቸው እንዳይጠቀስ የጠየቁት ምንጫችን ያለፈው እሁድ ጥር አንድ ቀን ተማሪዎችና የአካባቢው ማህበረሰብ በጋራ ሆነው የታሰሩ ሰዎች ይፈቱ፣ ለሞቱት ሰዎች ፍትህ ይሰጥልን፣ በኦሮሚያ ከተሞች ላይ ሰፍረው መተናፈሻ ያሳጡ የፌዴራልና የመከላከያ ፖሊስ አባላት አካባቢውን ለቀው ይውጡ የሚሉ መፈክሮችን የያዙ ተቃውሞዎችን አሰምተው እንደነበር ገልጸው፣ ማምሻውን ግን የፌዴራል ፖሊሶች የሰልፉን አስተባባሪዎች ፍለጋ ወደ መንደራቸው መምጣታቸውን ተናግረዋል። ዛቤካና ሄሪሪ I want like በረቶተ ፌደራል ፖሊሶቹ መጥተው ልጆቹ ያሉበትን ሲጠይቁ የከተማው አስተዳዳሪ ተማሪዎቹ እናንተን ካዩ ስለሚሸሹ እኔ ፈልጌ ያመጣቸዋለሁ አለው ብሎ ሸኛቸው። እኚሁ ግለሰብ ጨምረው ሲያስረዱ ልጆቹ ሸሽተው ከመሰላ አባድር የተባለ ቦታ ሄደው ስለነበር እሮብ ዕለት ማምሻውን በሪሳ ሰዒድ የተባለውን ወጣት የከተማው ሚሊሻዎች ያዙት፣ እናም ሊወስዱት እንደሚፈልጉት ነገሩት ይላሉ ባሰኔ አረዳ አባድር መንጫ ያደንቃ ምን ይሠራ እንዲ መሙረሜ ዝቃች እንደያዙት ሊወስዱት ሲሉ መጥሪያ ካላሳያችሁኝ አልሄድም ብሎ እምቢ አለ። ነገር ግን አስገድደው ወሰዱት። በማግስቱም አባድር በሚባለው አካባቢ ሰውነቱ ተቆራርጦ አስክሬኑ ጉድጓድ ውስጥ ተጥሎ ተገኘ። ተማሪዎችና የአካባቢው ሰው ጉዳዩ እንዲጣራ፣ አስክሬኑም እንዲመረመር ከፍተኛ ግፊት በማድረጋቸው የቀበሌው አስተዳደርና አንድ ፖሊስ መታሰራቸውን መስማታቸውን አስተያየት ሰጩ ገልጸዋል። የከተማው ፖሊስ ቢሮ ኃላፊ አቶ ነጋሽ ስለ ጉዳዩ ተጠይቀው አንድ አሁን እናንተ የምትሉት ሰውዬ ገደል ውስጥ ወድቆ ማለትም ሞቶ ተገኝቷል። በምን እንደሞተ አልተጣራም። ሰውነቱ ላይ ምንም የተቆራረጠ ነገር የለም። ምርመራ እየተደረገ ነው። ከዚህ በላይ የማውቀው የለም። በሌላ በኩል ከተቃውሞ ጋር በተያያዘ የመማር ማስተማር ሂደቱ እንደተቋረጠ የሚነገረው የሃሮማያ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ በዛሬው ዕለት ከፎቅ ላይ ወድቆ ሕይወቱ ማለፉን የዓይን እማኝ ነን ያሉ ምንጮች ተናግረዋል። እንደ የአይንማኞቹ ማኞቹ ገለጻ ተማሪ ቶሎሳ ቱፌራ ከዩኒቨርስቲው ህንፃ ሶስተኛ ፎቅ ላይ ቆሞ እንደነበር ነገር ግን እርሱን ያዩ ተማሪዎች በምን ምክንያት እንደሆነ በማይታወቅ መንገድ ወድቆ መገኘቱን ተናግረዋል። ከዚያም በኋላ አምቡላንስ ጠርተው ወደ ሆስፒታል እንደወሰዱት ይናገራሉ። ካሰኒ ቦደ መለ ገረ ከወደቀበት አንስተን ወደ ሆስፒታል በአምቡላንስ ስንወስደው አምቡላንሱ ፍጥነት ስለነበረው ተጋጭቶ ቆመ። እንደገና በሌላ መኪና ሐረር ከተማ ወደሚገኘው ሕይወት ፋና ሆስፒታል ወሰድ ነው። ሐረር ከተማ የሚገኘው ሕይወት ፋና ሆስፒታል ከደረሱ በኋላ የሕክምና ባለሙያዎች ሕይወቱን ለማትረፍ ቢረባረቡም ሕይወቱ መትረፍ እንዳልቻለ ሆስፒታል አብሮ እንደነበር የገለጸልን ሌላ የአይንማኝ ስለ ሁኔታው አስረድቷል። አኒ ካንጅሩ ሆስፒታል ሕይወት ፋና ደሚ ሐረሪቲ የሮካ አነናቺ ከሰጅሩ ምጫኔ ብያኮድረሉ ካሩኩታ እኔ ያለሁት ሐረር ከተማ ሕይወት ፋና ሆስፒታል ነው። ቀደም ሲል ሌላ በጥይት የተመታ ጓደኛዬን እያስታመምኩ ነበር። ጓደኞች የደወሉልኝና እዚያው እኔ የነበርኩበት ሆስፒታል መተኛቱን ነገሩኝ። አገኘሁት። ሐኪሞቹ ሕክምና ያደርጉለት ጀመር። ሰውነቱ ተጋግጧል። ደረቱ ላይ በቀኝ በኩል ቁስል አለ። አንገቱ ስር ስጋው ተቦጭቋል። የሕይወት ፋና ህክምና ባለሙያዎች የወጣቱን ሕይወት ለማትረፍ እየሞከሩ እንደነበር የተናገረው የአይን ማኝ በመጨረሻም ይላል ሞቶ ከሳቀዜ አፈዮ ዶክተሩ ተወጅን እያየሁት እጁን ይዤ እያዋራሁት፣ ሐኪሞቹ እጁ ላይ የሆነ ነገር ሊሰኩለት እየሞከሩ ሕይወቱ አለፈ። የተማሪ ቶሎሳ ቱፌራ የትውልድ ቦታ ምዕራብ ሸዋ ግንደበረት አቡና መሆኑን የገለጹት እማኞች አስክሬኑ ወደ ቤተሰቦቹ ለመላክ ጥረት እየተደረገ መሆኑን ገልጸዋል።